ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ የካቲት 11 2010 ዓ ም ከኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር ውይይት ይዘናል። ዋናው የመንግስት ኃላፊ ወይ ደግሞ አለቃው ህዝቡ ነው መታወቅ ያለበት ማለት ነው። አንድም ዜጋ ድምፅ መናቅ የለበትም። የትኛውም ከየትኛውም አካባቢ ይሁን በየትኛውም እድሜ ደረጃ ይሁን ዜጋ ይከበራል፣ ፍላጎታቸው ይከበራል። እንደዛ ሲሆን ነው በምንፈልገው ደረጃ ሀገሪቷ ማደግ የምትችለው። በምሽቱ ይዘናቸዋል። ላለፉት አመታት እስር ላይ ቆይተው ሰሞኑን የተፈቱትንም እናወያያለን። ዋናው ነገር ፈጥመው እስካሁን ድረስ የደረሱትን ጉድለቶች ለማካካስ ባይቻ ነው። ከዚህ የበለጠ ችግር እንዳይደርስ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሔ መፈለግ ያስፈልጋል። ያ ሁሉ ጭብጨባ፣ ያ ሁሉ ሆታ በግን ለኛ የተሰጠ አይደለም። በግን እኛ ኤክሴፕሽናል ሰዎች ስለሆኑ፣ የተለየ ስፋት ስላለን፣ የተለየ እውቀት ስላለን፣ የተለየ መስዋዕትነት ስለከፈልን የተገለጠ ስሜት አይደለም። ያ ስሜት ህዝብ ለውጥ እንደሚፈልግ የገለጸበት መልእክት ነው። ያለማወቅ የሚያውቅም ሰው ከተከራከረ ለማረሚያ ቤት ጉዳይ ማንም ጣልቃ አይገባም ብለን አመክሮህን እንወስዳለን። ፍርድ ቤትን ብንሄድ በአመክሮ ጉዳይ አይመለከተውም የሚል ስሜት ስላለ ብዙ እስረኞች ይህን እየሰሩ የመቆጠብ አለ። ከዛም በተጨማሪ ሌሎችም ብዙዎችን መጥቀስ ይቻላል። አምስተኛ ክፍል ገብቶ አስር ዓመት አስራ አንድ ዓመት የተፈረደ ሰው እስ ያው አምስተኛ ክፍል ላይ ነው ያለው። አቶ በቀለ ገርባ፣ ጋዜጠኛ እስክንድር ነጋ፣ ኡስታዝ አህመዲን ጀበል፣ አቶ አንዱአለም አራጌ ከሚናገሩት የተቀነጫጨቡ ሀሳቦች ናቸው የሰማችኋቸው። በስፋት ይመልሳሉ። ጤና ይስጥልን። የተከበራችሁ አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የኢትዮጵያ መንግስት ከአርብ ዕለት ጀምሮ ይፋ ያደረገውን የአስቸኳይ ጊዜ አዋጅ ተከትሎ በአንዳንድ የኦሮሚያ ከተሞች ከእስር ለተፈቱ በአደባባይ ሕዝብ ወጥቶ አቀባበል ሲያደርግ፣ ሌሎች ከተሞች ደግሞ ጭር ብለው ታይተዋል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ዝርዝር በትናንትና ዕለት ያስረዳ ሲሆን በተለይ በቡድን መደራጀትና በአደባባይ ሰልፍ ማድረግ የከለከለ ቢሆንም በኦሮሚያ አንዳንድ አካባቢዎች ከእስር ለተፈቱ አቀባበል እንደተደረገ የኦሮሞ ፌዴራሊስት ኮንግረስ ገልጿል። በምዕራብ ወለጋ በቅርቡ ስር ለተለቀቁ የተደረገው አቀባበል በሰላም መጠናቀቁን ተቃዋሚው ኦፌኮ አስታውቋል። ከዚህ ቀደም በየአካባቢው ጦር መስፈሩን የተናገሩት አቶ ሙላቱ ገመቹ የአስቸኳይ ጊዜ አዋጁን ተከትሎ ከአሁን ቀደሙ የተለየ የወታደር እንቅስቃሴ እንዳልታየ ተናግረዋል። በሰሜን ሸዋ ገብረ ጉራቻ ከተማ ለደህንነቱ በመስጋት ስሙን ያልጠቀሰ የከተማዋ ነዋሪ የአስቸኳይ ጊዜ አዋጁን ተከትሎ ከተማይቱ ጸጥ ብላ መቆየቷን እና ወጣቶችም ተሰባስበው እንደማይሄዱ ተናግሯል። ከዓለም ዜናዎች በኋላ ዝርዝሩን እናቀርባለን። ሩሲያ የዩናይትድ ስቴትስን የፖለቲካ ሜዳ ማተራመስ በደንብ አድርጎ ተሳክቶላታል፣ ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ሩሲያ በአምናው ምርጫ ጣልቃ በመግባቷ ጉዳይ ለወራት የቀጠሉት ምርመራዎች ፖለቲካውን ማተራመሱን ማተራመሷን እጅግ በጣም እንዳሳካላት ነው የማምነው ብለዋል ፕሬዚደንቱ። ፕሬዚደንቱ በትዊተር በጻፉት አስተያየት የሩሲያ ዓላማ ዩናይትድ ስቴትስን ማናጋት፣ ማጣላት እና መበጥበጥ ከሆነ ይህ ሁሉ የኮንግረስ ኮሚቴ ምርመራና በሪፑብሊካን ፓርቲው ላይ የሚታየው ጥላቻ ዓላማቸውን ካሰቡት በላይ እንዳሳካ የሚያሳይ ነው ብለዋል። አያይዘውም ሞስኮ ውስጥ እየተሳቀበን ነው እንወቅበት ብለዋል ፕሬዚደንቱ። ባለፈው ሳምንት ዩናይትድ ስቴትስ ፍሎሪዳ ክፍለ ሀገር ትምህርት ቤት ውስጥ ተኩስ ከፍቶ አስራ ሰባት ሰው የገደለው ግለሰብ ላይ የነበሩትን ፍንጮች የፌዴራሉ ምርመራ ቢሮ አስቀድሞ ሳይጠቀምባቸው ወይም እርምጃ ሳይወስድባቸው ቀርቷል ሲሉ ፕሬዚደንት ዶናልድ ትራምፕ ወቅሰዋል። የአፍጋኒስታን የፖለቲካ ቀውስ ተባብሷል። ሁለተኛ የአፍ የክፍለ ሀገር አስተዳዳሪ ስልጣን ይልቀቁ ሲባ ተብለው ከፕሬዝደንቱ የተሰጣቸውን ትዕዛዝ እምብኝ ማለታቸው ተሰምቷል። ትናንትና የፕሬዝደንት አሽራፍ ጋኒ ጽህፈት ቤት አስተዳደሩን ለማሻሻል በሚል በሰሜኑ የሀገሪቱ ክፍል የሚገኘው ሳማናጋ የሚባለውን ጨምሮ ለአምስት ክፍላት ሀገር አዳዲስ አስተዳዳሪዎች ሹመት አጽድቆ ነበር። ለአንድ አመት የክፍል ሀገሯ አስተዳዳሪ የነበሩት ካሪም አክዳም ግን አለቅም ማሻፈረኝ ማለታቸው ነው የተገለጸው። ኢራን ውስጥ አንድ አውሮፕላን ተከስክሶ ስልሳ አምስቱም ተሳፋሪዎች አለቁ። የአገር ውስጥ የአየር መንገድ አውሮፕላኑ ከተራራ ጋር ተጋጭቶ መከስከሱን ነው የመንግስቱ የዜና አውታር ያስታወቀው። እስራኤልና ጋዛ ድንበር አጥር አቅራቢያ ትናንትና ቅዳሜ ቦምብ ፈንድቶ አራት የእስራኤል ወታደሮች ቆሰሉ። ሁለቱ በጽኑ እንደ ቆሰሉ ነው የተገለጸው። ፍንዳታውን ተከትሎ እስራኤል በስድስት የፍልስጤም ታጣቂ ኢላማዎች ላይ ትናንቱኑ የአየር ድብደባ አካሂዳለች። ከተደበደቡት ኢላማዎች መካከል የጦር መሳሪያ ማምረቻ ጣቢያና እየተገነባ ያለ ወደ እስራኤል የሚወስድ የምድር ውስጥ መሿለኪያ እንደሚገኝበት የእስራኤል የጦር ሰራዊት አስታውቋል። በአየር ጥቃቱ ሁለት ፍልስጤማውያን መቁሰላቸውን የፍልስጤም የሕክምና ምንጮች ገልጸዋል። እስራኤልን በሐማስ ቁጥጥር ስር ከሚገኘው የጋዛ አካባቢ በሚያዋስነው ድንበር አቅራቢያ ለደረሰው ፍንዳታ እስካሁን ኃላፊ ነኝ ያለ ወገን የለም። በሌላ ዜና ኢራን በአመታት ጊዜ ውስጥ ወይም በጥቂት አመታት ውስጥ የኒውክሌር ቦምብ ባለቤት ትሆናለች ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ አስጠነቀቁ። ለምሽቱ ያሉን የዓለም ዜናዎች እነዚሁ ነበሩ። ኢትዮጵያ ጉዳይ ዙሪያ ለተጠናቀረው ዘገባ መስመሩን ለሄኖክ ሰማ እግዜር አመሰግናለሁ ቆንጂት። እንደምናመሻችሁ። የኢትዮጵያ መንግስት ከአርብ ጀምሮ ይፋ ያደረገውን የአስቸኳይ ጊዜ አዋጅ ዝርዝር በትናንትናው ዕለት ያስረዳ ሲሆን፣ በተለይ በቡድን መደራጀትና በአደባባይ ሰልፍ ማድረግ እንደተከለከለ ይታወሳል። በኦሮሚያ አንዳንድ አካባቢዎች ታዲያ ከእስር ለተፈቱ አቀባበል ሲደረግ ነው የቆየው። በሳምንቱ መጨረሻ በምዕራብ ወለጋ በቅርቡ ከእስር ለተፈቱ የተደረገው አቀባበል በሰላም መጠናቀቁን ነው ተቃዋሚው ኦፌኮ ያስታወቀው። ከዚህ ቀደም በየአካባቢው ጦር መስፈሩን የተናገሩት የድርጅቱ አመራር አካል አቶ ሙላቱ ገመቹ የአስቸኳይ ጊዜ አዋጁን ተከትሎ ከዚህ ቀደም የተለየ የወታደር እንቅስቃሴ እንዳልታየ ተናግረዋል። ዛሬ ማምሻውን አነጋግሬያቸዋለሁ። ቀደም ብሎም ያው ቅድም እንዳልከው እንግዲህ ወታደር ቀደም ብሎ በወረዳ ደረጃ ሁሉም ቦታ ወታደር የሌለበት የለም። በየትምህርት ቤቱ በየዩኒቨርሲቲው፣ ሁሉም ተሰልፎ ነው ያለው ታጣቂ። ጥያቄው ይቀርብ የነበረው እነዚህ ይመለሱ ወደ ካምባቸው ይግቡ እና ይሄ አይደረግ እያለ ህዝብ እየተቃወመ ነው። አሁን በተጨማሪ ህጋዊ ለማድረግ ያንን ቀደም ብሎ ብሔራዊ ጸጥታ ምክር ቤቱን ያንን በአዋጅ ተግባራዊ ለማድረግ ይመስለኛል። ከዚህ የበለጠ ደግሞ ከእንግዲህ ወዲህ የህዝብ ጥያቄ የመብት ጥያቄ በየጊዜው ከፍ እና እንድምታው በጣም ከፍ እንደሚልባቸው ስለሚያውቁ ይመስለኛል። ከወትሮ የተለየ ምንም የሚደረግ በህዝብ በኩልም እንቅስቃሴው ይሄ የመብት ጥያቄው እንደሚቀጥል ስለሆነ ይህንን ለማፈን ሆን ተብሎ ያደረጉትን ህጋዊ ለማድረግ ነው አሁን እየጣሩ ያሉት እንጂ ሌላ ተጨማሪ እንትን ያደረጉት የለም። አሁን በሳምንቱ መጨረሻ ከእስር የተፈቱ የፖለቲከኛ እስረኞች እንደዚሁ ወደ አካባቢያቸው በተመለሱ ጊዜ አቀባበል ሊያደርግ ህዝቡ የወጣበት ሁኔታ አለ። እዛ ውስጥ የነበረውን ሁኔታ እስኪ ዝርዝር መረጃ ካለዎት ይግለጹልን። ሰራዊቱም ሁኔታውን ለመበተን የጣረበት ሁኔታ አለ። ምንድን ነው ያለዎት መረጃ? በሰላም ነው የተጠናቀቀው እንዴት ነው? እስካሁን ድረስ አቀባበሉን ሁሉም በሰላም ነው። ህዝብ ወጥቶ በኦሮሚያ ውስጥ በሰላም ነው የሚቀበለው። የኦሮሚያ ፖሊሶችም ህዝብን እንትን አይሉትም። መጠናኮል የሚባል ነገር የለም። እስካሁን ድረስ አቀባበሉን አሁን ለምሳሌ በሚራብ በኩል ወደ ወለጋ ጊምቢ እስከ ደንቢዶሎ ድረስ አቀባበሉ ዛሬም ቢሆን ጥሩ እየተካሄደ ነው። ይሄ ግን አሁን በተያዘው ሁኔታ ለወደፊት እንደ አዋጁ ከሆነ የሚቀጥል አይነት የህዝብ መሰብሰብ ህዝብ በሚሰበሰብበት ጊዜ አንዳንድ መፈክሮችን ያሰማል። ያ እንግዲህ እንደሚሉት ከሆነ ግጭት የሚፈጥር አይነት ነገር እንዳይሆን ነው አሁን ስጋታችን። በወለጋ በኩል ዛሬ እንግዲህ ከጊምቢ እስከ ደምቢዶሎ በተደረጉ አቀባበሎች የጸጥታ ስነ ስርዓቱን ማን ነበር ሲያስተባብር የነበረው? ከወትሮ የተለየ ነገር ነበረ? ህዝቡ ራሱም በራሱ ነው እስካሁን ድረስ ቄሮዎች በዚህ የሚያስተባብሩ ቄሮዎች ናቸው። ህዝብ በሰላም ይወጣል፣ በሰላም ወጥቶ ይመለሳል። ከዚህ ውጪ እስከ አሁን ድረስ የፖሊስ ኃይል እዛ ውስጥ ገብቶ ስርዓቱን እንዲሁ ቆሞ ከማየት በስተቀር ውስጥ ገብቶ እንዲያደርጉ እንዲሁን ምናምን ብሎ ለማስ ለማስተባበር የሚደረግ ነገር አልነበረም። ህዝቡ ራሱን በራሱ የሚያካሂደው ጉዳይ ነው። አቶ ሙላቱ ሁኔታውን በቅርበት የማይከታተሉ ወይም ሌላ ቦታ የአገሪቱ ክፍሎች ላሉ ሰዎች ቄሮዎች ማለት ምን ማለት ነው? እነማን ናቸው ቄሮዎች? ገና ወጣቶች ያላገቡ እንግዲህ አፍላ ጉልበት ያላቸው ወጣቶች ናቸው በየቦታው ይሄ በገዳ ስርዓት ውስጥ ያለ ነው። እነዚህ ታዛዦች ናቸው፣ በኦሮሞ ገዳ ስርዓት ውስጥ እንደ ሚሊተሪም እንደ ወርኪንግ ፎርስም ሆነው የሚያገለግሉ ናቸው። ያን ታሪካዊ ኃላፊነት ይዘው አሁን በጸረ መንግስት ተቃውሞ ውስጥ በዚህ አይነት አደረጃጀት ነው ማለት ነው ያለው አሁን ያሉት? አዎ በዚህ አይነት ነው ያሉት። መሪ አላቸው? አመራር አላቸው። መሪ አላቸው። መሪ የሌለው የለም። ሁሉም ነገር በኦሮሞ ውስጥ አሁን ችግር የሆነው ለሰው የኦሮሞ መሪ ፊት ለፊት ብቻውን ሆኖ እንደሌላ አይነት ታይቶ እንትን የሚያደርግ ሳይሆን በህብረተሰቡ ውስጥ ሆኖ ሁሉንም አመራሩን ከህዝቡ ለህዝቡ እየሰጠ በህዝቡ የሚመራ ነው። እሺ በጣም ነው የማመሰግነው አቶ ሙላቱ ገመቹ፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ቃል አቀባይ። ለሰጡኝ ማብራሪያ አመሰግናለሁ፣ ምስጋናዬን አቀርባለሁ። ታንኪዩ። በሰሜን ሸዋ ገርበ ጉራቻ ከተማ ለደህንነቱ በመስጋት ስሙን ያልጠቀሰ የከተማዋ ኗሪ የአስቸኳይ ጊዜ አዋጁን ተከትሎ ከተማዋ ጸጥ ብላ መቆየቷን እና ወጣቶችም ተሰባስበው በከተማዋ መንቀሳቀስ እንደሚፈሩ ተናግረዋል። ባልደረባችን ትዕግስት ገሜ ማምሻውን አነጋግረዋለች። ከተማው እና ነዋሪው አዋጁ ከታወጀ በኋላ በጣም ፍርሃት አለው። ወጣቱ እንደ በፊቱ መንገድ ላይ እንኳን ሁለት ሆነው መሄድ ይፈራሉ እና አንደኛ መንገድ ላይ ራሱ አይሄድም። የሚሄዱት ልጆች ራሱ ሁለተኛ መንገድ ይዞ ወደ ሱቅ መሄድ ሲፈልጉ ራሱ ቃጭ ብሎ ሁለት ሆኖ መሄድ ይፈራሉ ና በጣም ስጋት አላቸው። ከጸጥታ ኃይሎች መካከል የኦሮሚያ ፖሊስ ነው የሚታየው መንገድ ላይ አድማ በታኞች ወይ ደግሞ የመከላከያ ኃይል ሰራዊት? ማን ነው ከተማዋን አሁን ማን የትኛው ኃይል ነው ከተማ ውስጥ የሚታየው? አሁን የሚታየው መከላከያ ነው። ሁለት ቦታ ነው የሰፈሩት። አንዱ ካምፕ ይባላል። ሁለተኛው ደግሞ ወደ ጎራ የሚባል ውሃ ልማት ውስጥ ነው የሰፈሩት። እነሱ ነው በብዛት መንገድ ላይ የሚታዩ። ከተማውን ከሚያስተዳድሩት መካከል ለህዝቡ የተደረገ መግለጫ አለ? የተነገራችሁ ነገር አለ ወይስ፣ በቴሌቪዥን ከሰማችሁት በሬዲዮ ከሰማችሁት ነው ይሄ አዋጅ መታወጁን የምታውቁት? ምንም የተደረገ መግለጫም በከተማ አስተዳደር የሚሆን በማንኛውም የመንግስት አካል የገለጸ ሰው የለም። ሰው ግን ቴሌቪዥን ያለው በቴሌቪዥን የሰማ በስተቀር ማንኛውም ሰው በተለይ ገብረ ጉራቻ አካባቢ አካባቢው የገጠር ሰዎች እዛ እስከ አንድ እስከ ሁለት እስከ ሶስት ሰዓት ቆይቶ የሚገቡ ናቸው። ማንም ከቤት ቴሌቪዥን ያሌለ ሰው ይህን አዋጅ ሙሉ በሙሉ እያሰማ ሁሉ በወሬ ደረጃ ካልሆነ በስተቀር። በጣም እናመሰግናለን። እሺ፣ እናመሰግናለሁ። በዛሬው ዕለት እንግዲህ በአንዳንድ የኦሮሚያ አካባቢዎች የነበረው ሁኔታ የሳምንቱም መጨረሻ ተንተርሶ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ካወጀ በኋላ ሁኔታው ይህን ይመስላል። አሁን ወደ መደበኛው ስርጭት እንመልሳችሁ። ሰለሞን አባተና ጽዮን ግርማ ይቀጥላሉ። ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ፣ በ15580፣ በ15660፣ በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ፣ በ11695፣ በ12110 ና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 11 2010 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ውይይት ከዶክተር ነገሪ ሌንጮ ጋር የኢትዮጵያ የወቅቱ ሁኔታ የማይቆም የለውጥ ሂደት ላይ እንደሚገኝ ለአሜሪካ ድምጽ የገለጹት የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ኢትዮጵያውያንና ሌሎችም ለውጡን በመደገፍ አብረው እንዲቆሙ ጠይቀዋል። ኢትዮጵያ በለውጥ ሁኔታ ውስጥ ያለች ይመስላልና ያ ለውጥ ምንድን ነው? ወደ የትስ ይወስዳት ይሆን? ለምን ይሆን የኢትዮጵያ መንግስት በሰላማዊ ሕዝብ መካከል የታጠቀ የመከላከያ ኃይል የሚያሰማራው እና ወታደሮቹ ሰላማዊ ሰዎች ላይ ተኩስ ከፍተው እንዲገድሉ ባለስልጣናቱ ትዕዛዝ የሚሰጡት? ለጠፋው ህይወት የሚጠየቅስ ይኖር ይሆን? ሰለሞን አባተ ለኮሚኒኬሽን ሚኒስትሩ ያቀረበላቸው ጥያቄዎች ነበሩ። ዶክተር ነገሪ መልሶቻቸውን ካቆሙበት ይቀጥላሉ። አንተ የምታነሳው ጥያቄ እኔ የማምንበት የእኔም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው፣ እናቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት፣ ሌላ ፀጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይህም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው የምነግርን አይደለም ማለት ነው። ይሄ መታወቅ አለበት ወይ ደግሞ አይ ይሄ ችግር አልተፈጠረም ብለን ይሄንን ችግር እየተከላከልን አይደለም። ስለዚህ ፈንዳሜንታል ኢሹ ምንድን ነው? መከላከያ ሰራዊት ከተማ ውስጥ እንዲሰሩ አይደለም የሰለጠኑት። ቅድምን እንደገለጽኩት ማለት ነው ታርጌት አላቸው። አሁን አንዳንድ ቦታ ላይ መከላከያ ሰራዊት እንዲገኙ ያደረጉ ዋና ምክንያት ምንድን ነው? እነሱ ምላሽ ማግኘት አለባቸው። እነሱ መፈታት አለባቸው። ምክንያቱም ፖሊሶች አሉ፣ የፌደራል ፖሊስም የክልል ፖሊሶችም አሉ። ጉዳዮቹን ወይ ደግሞ የምነሱን ችግሮች እነሱ የሚቆጣጠሩበት ሁኔታ መፈጠር አለበት። እነዛ ደግሞ ዋናው ስራቸው ላይ ትኩረት ማድረግ አለባቸው። ስለዚህ እነዚህ በዋናነት የሚታዩ ጉዳዮች ናቸው። ስህተቶች ይፈጠራሉ። እነዚህ ስህተቶች ግን መቀጠል የለባቸው። ስለዚህ በእኛ በኩል አንድም ዜጋ በራሱ ታጣቂ ኃይል መገደል የለበትም ፕሪንሲፕላችን ማለት ነው። አሁንም ደግሞ የተፈጠሩ ችግሮችን መንግስት በትክክል እየፈተሸ አስፈላጊውን እርምጃ እየወሰደ ይቀጥላል። ያን ብቻም አይደለም ዜጎቻችን የሚያነሱት ብዙ ጥያቄዎች አሉ። የተጠቃሚነት ጥያቄ አለ። እነዛንም ደግሞ መንግስት በትክክል ፈትሾ አሁን ዋናው የመንግስት ኃላፊ ወይ ደግሞ አለቃው ህዝቡ ነው መታወቅ ያለበት ማለት ነው። አንድም ዜጋ ድምፅ መናቅ የለበትም። የትኛውም ከየትኛውም አካባቢ ይሁን በየትኛውም እድሜ ደረጃ ይሁን ዜጋ ይከበራል፣ ፍላጎታቸው ይከበራል። እንደዛ ሲሆን ነው በምንፈልገው ደረጃ ሀገሪቷ ማደግ የምትችለው። ስለዚህ እነዚህ ጥያቄዎች ትርጉም ባለው መንገድ ምላሽ እንዲያገኙ መንግስት ትኩረት ሰጥቶ ነው እየሰራ ያለው። በጣም የሚያስቸግረው በጣም የሚያሳዝነው ግን የምንሰማቸው ድምፆች መንግስት እየወሰደ ያለው መልካም የሆኑ እርምጃዎች፣ ማስተካከያዎች ሳይሆኑ ሁሉ ጊዜ ኔጌቲቭ ብቻ ሁሉ ጊዜ መልካም ያልሆነ አሉታዊ ብቻ። ያ ደግሞ አገሪን ልገነባ አይችልም። ግልጽ አንድ ጥያቄ አለ፣ አስጨርሰኝ። ባላንስ የምንለው እኔ የኮሚኒኬሽንና እና ጋዜጠኝነት ባለሙያ ነኝ። ይሄንን ሳይንሱን በትክክል አውቃለሁ። ስራውን መሬት ላይ በምናይበት ጊዜ ግን እያንዳንዱ ጋዜጠኛ የራሱን ፍላጎት የሚያንጸባርቅ ከሆነ ህዝቡ የህዝቡ ፍላጎትና ህዝብን የሚመራው መንግስት እንዲሁ በመሃል ይቀራል። የሚጎዳበት ስም የሚመጣበት ሁኔታ አለ። ስለዚህ ስም በማጥፋት የአንድን አካል ጉዳይ ብቻ በማራመድ ለውጥ ሊመጣ አይችልም። መንግስት ራሱ ማለት ነው። ማንም ሳይነግረው ያለበትን ጥፋት ተቀብሎ እየሰራ ነው ያለው። ያ ማለት ግን ዶክተር በሺዎች የሚቆጠሩ ኢትዮጵያውያን አደባባይ ወጥተው ብዙዎች ተገድለው የአስቸኳይ ጊዜ አዋጅ መንግስት ራሱ እንዲያውጅ ያስገደዱት ሁኔታዎች ሀገሪቱ ውስጥ ተፈጥረው ነው። ኢህአደግ በመጨረሻ ላይ ራሱን መገምገምና እንደዚህ አይነት መግለጫዎችን ማውጣት የተድበሰበሰም ቢሆን ግን አንድ ነገር ከነሱ ጊዜውንም ለመቆጠብ ወደ አንድ ጥያቄ ይሄንንም ቢሆን ማለት ነው። እሺ ለአድማጮቻችን ግልጽ መሆን አለበት። ይሄ ተሃድሶም በየጊዜው የሚመጣው መግለጫም አሁን የተጀመረ ይመስላል አንዳንድ ሰው፣ ያም ደግሞ መረጃን ከማዛባት የተነሳ ነው። ፓርቲው ራሱ ማለት ነው ፓርቲው ራሱ እንደ ፓርቲም እንደ መንግስትም ህዝብን መምራት የሚችለው ህዝቡ ሲፈልግ ብቻ ነው። ንጉስ አይደለም መታወቅ አለበት። ወይ ደግሞ ፈጣሪ ነው የሾመኝ ፈጣሪ ብቻ ነው የሚያነሳኝ የሚል ፓርቲም አይደለም። ህዝብ ነው ስልጣኑን የሰጠኝ፣ ህዝብ ነው ስልጣኑን የምረከበኝ። ህዝብ ካልፈለገኝ መኖር አልችልም ብሎ የሚያምን ስለሆነ ራሱን እየፈተሽ ነው ይሄ ነው ያዝ ያለበት እሺ ዶክተር ነገሪ ጥሩ ነው እንግዲህ አንዳንድ ያነሳሷቸው ነጥቦች አሉ እኛ እንደሚገባን እኔ አሁን እንደሚገባኝ እርስዎ ከሚሉት ነገር ኢህአዴግ ችግሮቹ ቢነገሩት ፈቃደኛ ይሆናል መስማት ይፈልጋል ነው የሚሉት። ነገር ግን ብዙውን ጊዜ ግን እንዲጨበጨብለት የሚፈልግ ይመስለኛል። ለምን ችግሮቼን ትነግሩኛላችሁ ይመስለኛል። ለዚህም ይመስለኛል እስራቶችም ሌሎችም ነገሮች። ይሄ የእናንተ መለካከት መልስ ይሰጡኛል። ዶክተር ንገሬ እና እነዚህ እኔ ቆምላቸዋለሁ አገለግለዋለሁኝ ያለው ህዝብ ጥያቄ በወጣበት ጊዜ የታሰሩ በሺዎች የሚቆጠሩ ሰዎች አሉ። በእርግጥ መፍታት ጀምሯል መንግስቱ አሁን የተወሰኑ የፖለቲካ እስረኞችን፣ መልካም እርምጃ ነው። በብዙዎች ዘንድ እየተደነቀ ነው ያለው ነገር ግን ገና ነው። ኢህአደግ እዚህ መግለጫው ላይ ምንም እንኳን በቁርጠኝነት እና ጠንካራ መግባባት ላይ ደርሻለሁ ቢልም ግማሽ ልብ ሆኖ ነው እየሰራ ያለው። መፍታት የሚገባውን ያህል አልፈታም። ያለምንም ቅድመ ሁኔታ የፖለቲካ እስረኞችን ሁሉ መፍታት አለበት እየተባለ ነው። ሌላ የኢኮኖሚ ጥያቄዎች አሉ። በፓርቲ የተያዙ ቢዝነሶች አሉ። ግማሽ ልብ ካልሆነ ኢህአደግ በፓርቲ ተይዘዋል የሚባሉ ንግዶች በነፃ ገበያ ሀገሪቱ እንድትመራ ለምንድን ነው የማይፈቅደው? ለምንድን ነው እንደዚህ አይነት ግምገማ ያላደረገው? ኢህአደግ የሚሆኑ የሆኑ አባል ድርጅቶቹ የጦር ውክልና ውስጥ ወይም የጦር አመራር ተዋጽኦ ውስጥ የተዛባ ውክልና ነው ያለው እየተባለ በየጊዜው ይነሳል። ተቃዋሚዎች ይናገራሉ፣ ህዝብ ይናገራል፣ መገናኛ ብዙሀን ይናገራሉ። በዚህ ሁኔታ ላይ ምንድን ነው ኢህአደግ የሚወስደው አቋም? ነፃና ፍትሃዊ ምርጫ በማካሄድ ላይ ህዝቡ መቼም እርሱም ብለውኛል የሚፈልገውን ያውቃል። መገናኛ ብዙሃን የተዛባ ነገር ቢነግሩት ህይወቱ ተለውጦለት ከሆነ ይህንን ያውቃል። ህዝቡ ይተፋቸዋል እነሱን ጥቅሙን የሚያውቁ ህዝቡ ስለሆነ በዚህ በኩልስ ምን ያህል ኢህአደግ ያደግ ዝግጁ ነው፣ ጥያቄ ነው። ጠይቆ እነዚህን አሁን ያነሳ ሁሎትን እነዚህ አሁን ያነሳ ሁሎትን ጉዳዮች ኢህአደግ ለመፍታት በቁርጠኝነት እስከ መጨረሻ ድረስ ሄዱ ለመፍታት፣ ሁሉንም እስረኞች ለመልቀቅ ምን ያህል ዝግጁ ነው። አንደኛ እስረኞችን መፍታት በራሱ ግብ አይደለም። መሪው ፓርቲ እስረኞች እንዲፈቱ የወሰንበት ዋናው ምክንያት አንድ ሰው በምታሰርበት ጊዜ ብዙ ጉዳቶች ይደርሳሉ። እስረኞች ስታሰሩ ደግሞ የራሱ ምክንያት አለው። ስለዚህ አሁን መንግስት ትልቅ ነው፣ የተወሰነ ርቀት መሄድ ይጠበቅበታል። በዛ መሰረት ነው ይሄንን ውሳኔ በመወሰን እንዲፈቱ ያደረገው። በዚህ አጋጣሚ ክሳቸው ተቋርጦም ይሁን ይቅርታም ተደርጎላቸው እየተፈቱና ከቤተሰብና ከማህበረሰቡ ጋር ለተቀላቀሉት እንኳን ደስ አላቸው ማለት እፈልጋለሁ። ትልቅ ደስታ ነው። ምክንያቱም መንግስት የህዝብ ጠላት አይደለም። መንግስት ደግሞ ብዙ ስራዎችን ሲሰራ ሊሳሳት ይችላል። በተመሳሳይ ሁኔታ እነዚህ መንግስት የሚወስዳቸው እርምጃዎች ደግሞ መንግስት ስለፈለገ ብቻ ሰዎችን ያስራል ብሎ መደምደም ደግሞ ስህተት ነው። ስለዚህ አሁን መታየት ያለበት እስረኞች መፈታታቸው ጥሩ ነው። ነገር ግን ደግሞ ለወደፊትም ዜጎቻችን በተቻለ መጠን ዲሞክራሲያዊና ዲሞክራሲያዊ በሆነ መንገድ ብቻ ሰላማዊ በሆነ መንገድ ብቻ የሚፈልጉትን አስተሳሰባቸውን በመግለጽ መንግስትን ማስገደድ ሲፈልጉም ደግሞ መብታቸውና ግዴታቸውን በማወቅ እንዲንቀሳቀሱና አላስፈላጊ የሆኑ በመንግስትና በዜጎች መካከል አላስፈላጊ የሆኑ ጉዳዮች ወይ ደግሞ ወደ እስርም የሚወስድ ሁኔታ እንዳይፈጠር ሁሉም ኃላፊነቱን መወጣት አለበት። ብዙ ጊዜ የፖለቲካ ትርፍ እንደሚገኝበት አድርጎ አላስፈላጊ ትንኩሳዎችም የምንጸባረቁበት ሁኔታ አለ። መንግስት ደግሞ ግዴታ አለበት፣ ሕግን የማስከበር ግዴታ አለበት። አሁን የተደረገው ግን ለሁሉም ጥቅም ነው። ምክንያቱም ሀገር የሁሉም ባለቤት ነው። የተቃዋሚ ፖለቲካ ፓርቲዎች የሚሆኑ ሌሎችም ደግሞ በሃይማኖት የሚሆን በሌላ በየትኛው ምክንያት የታሰሩና ነገር ግን በይቅርታና እንዲሁም ደግሞ በተቀመጠው አቅጣጫ መሰረት ክሳቸው ተቋርጦ እንዲፈቱ የተደረገው ለሀገር ጥቅም፣ ለሁሉም ጥቅም ነው። ይሄ በዚህ መልኩ መያዝ አለበት። ሌላው የኢህአዴግ ስራ አስፈጻሚ ኮሚቴ ባስቀመጠው አቅጣጫ መሰረት አሁን ትኩረት የሳቢው የእስረኞች መፈታት ነው እንጂ ዜጎቻችን በየጊዜው ሲያነሱ የነበረው ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ምላሽ እንዲያገኙ የሚያደርግ አቅጣጫ የተቀመጠው ማለት ነው። በዛ መሰረት በሂደት ስራዎች እየተሰሩ ነው ያሉት። ስለዚህ ጊዜም ያስፈልጋል መታወቅ ያለበት ማለት ነው። መንግስት ያለ ህዝብ ፍላጎት ምንም ማድረግ እንደማይችል ይሄ የታወቀ ነገር ነው። ምክንያቱም በህዝብ ፍላጎት ብቻ ነው ዲሞክራሲን እያሳደገ ዲሞክራሲን እንዲያብብ የሚፈልግ መንግስት በህዝብ ፍላጎት ብቻ ነው ከዛ ውጭ ምንም ማድረግ አይችልም። ህዝቡም ደግሞ ያንን አውቆ መንቀሳቀስ አለበት፣ ጊዜ መስጠት አለበት፣ መሳተፍም አለበት። ምክንያቱም መንግስት ብቻውን ምንም ማድረግ አይችልም። በህዝብ ተሳትፎ ለውጥ ሊመጣ ይችላል። እኛ ማስተላለፍ የምንፈልገው እንደ ሀገር ብዙ ችግሮች አሉ። እነዚህ ችግሮች ደግሞ መፍትሄ የሚያገኙት ሀገር ውስጥ ያሉትም ይሁን ከሀገር ውጭ ያሉትም ዜጎቻችን ሀገር ወዳድ መሆናቸውን በተግባር ሲያሳዩ ብቻ እንደሆነ ነው የምናምነው። ስለዚህ መንግስት የወሰዳቸው እርምጃዎች፣ ለወደፊትም ለመውሰድ እየተንቀሳቀሰ ያለው እርምጃዎች ለሀገር ጥቅም ስለሆነ በዛ መልኩ እንድታይ ፈልጋል። ዶክተር ነገሪ ሌንጮ መቼም ጊዜያችን በጣም ውስን ሆነች እንጂ ብዙ ጥያቄዎችን ማንሳት እንችል ነበረ። የስቱዲዮ ሰዓታችንም የእርስዎም፣ ጊዜ እዚህ የሚቆዩበት ጊዜ በጣም የተወሰነ በመሆኑ ለጊዜው እዚህ ጋር ልልቀቆት እንጂ ወደፊት ደግሞ እንገናኛለን። ቅድም ባሉት መሰረትም በሀገር ውስጥ ፍቃድ የምናገኝ ከሆነ በርከት ያሉ ሪፖርተሮች፣ ዘጋቢዎች እንዲኖሩ ነው የሚፈቀድልን ከሆነ እና ብዙ በሮች የሚከፈቱልን ከሆነ በምርመራ ጋዜጠኝነቱም የህዝብን ጥቅም ሊያንጸባርቁ የሚችሉ ዘገባዎችንም እንደዚሁ ሚዛናዊ የሆኑ ተአማኒ የሆኑ ዘገባዎችን በማስፋት በኩል ለመስራት በእኛ በኩል ጥረት እናደርጋለን። እዚህ ስቱዲዮችን ድረስ መጥተው ለሰጡን ማብራሪያ ለጊዜው እጅግ በጣም አመሰግናለሁ። በድጋሚ ዶክተር ነገሪ ስልኝ ሰለሞን ጥሩ ውይይት ነበር ያደረግከው። እንግዲህ ዶክተር ነገሪ እንደገለጹት በቀጣይም ጥያቄዎች ካሉ እንደሚመልሱልን ተናግረዋልና ተመልሰን ወደሳቸውም ወደ ሌሎች ባለስልጣናትም ማምራታችን አይቀርም። አንተንም ዶክተር ነገሪንም እናመሰግናለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። አየር ላይ በአጭር ሞገድ በ19 በዘጠኝና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3 ዶት ኮም ኢሜይል ይላኩ። እደግመዋለሁኝ፣ መልካም ዜና እንዲህ ነው የሚጻፈው አንድ ቃል ነው። ኤም ኢ ኤል ኬ ኤ ኤም ዚ ኢ ኤን ኤ ሳይፎን 3 እንዲህ ነው የሚጻፈው ፒ ኤስ አይ። ፒ ኤች ኦ ኤን ሦስት ቁጥር ዶት ኮም። ደግመዋለሁኝ። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና ሳይፎን አት ሳይፎን ፍሪ ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰትን ሳይፎን አንድሮይድ ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ፣ ቢሹም ወደ ሌላ ማንኛውም ማኅበራዊ መገናኛ ወይም ወደ ማንኛውም ዌብሳይት ገብተው የሚፈልጉትን ያገኙ። ሳይፎን ከቪኦኤ በነጻ ቪኦኤ እያስተናገድናችሁ ያለነው ነው። ጽዮን ግርማና ሶሎሞን አባተንን በኢትዮጵያ ኅብረተሰባዊ ድርጅቶች ትብብር በተዘጋጀው እና ሲያትል ዋሽንግተን ላይ ከትናንት በስተያ አርብ ጀምሮ እየተካሄደ ባለው ሁሉን አቀፍ የኢትዮጵያ ባለድርሻዎች ጉባኤ ላይ እየተሳተፈ ያለው የደቡብ ምዕራብ ኢትዮጵያ ሕዝብ ኅብረት መጠሪያ ስሙ እንዲሁ የደቡብ ምዕራብ ኢትዮጵያ ሕዝብ ኅብረት ተብሎ እንዲነበብ መሪዎቹ ጠይቀዋል። ወደ ተከታዩ ዝግጅታችን እንሸጋገር። ውይይት በእስር ላይ ቆይተው ከተፈቱት ጋር ተከታዩ ዝግጅታችን ረቡዕ የካቲት ሰባት 2010 ዓ ም ከእስር ከተለቀቁት መካከል ጋዜጠኛ፣ የተቃዋሚ ፓርቲና የሃይማኖት መሪዎች ውይይት ነው። ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አሕመድ ዲን ጀበልና አቶ አንዱ አለም አራጌ ከትናንት በስቲያ በቪኦኤ አምሃሪክ የፌስቡክ ገጻችን ላይ እንግዶቻችን ነበሩ። ትናንት ምሽት በተላለፈው የመጀመሪያ ክፍል ላይ ስለ ተደነገገው የአስቸኳይ ጊዜ አዋጅ የሚሰማቸውን ተናግረዋል። ከተሳታፊዎች የተነሱ ጥያቄዎችን ጨምረው ያወያዩቸው ጽዮን ግርማና ሄኖክ ሰማግዜር ነበሩ። ለመሆኑ የእስር ቤት ሕይወታቸው ምን ይመስል ነበር? ገና ስላልተፈቱ ሰዎችስ ምን ይላሉ? አዎ፣ ሰለሞን በትላንትናው ምሽት ባስተላለፍ ነው ፕሮግራም ላይ እንደ ጠቀስከው ከአስቸኳይ ጊዜ አዋጁ ጋር ለተነሳው ጥያቄ ማብራሪያ እየሰጡ ነበር። አቶ በቀለ ገርባ ምን መፍትሄ አለ፣ ወደፊት ሀገሪቷን የተረጋጋ አድርጎ ለማስቀጠል በሚለው ላይ ምላሻቸውን እየሰጡ ነበር። ያቋርጥ ነው ከዛው እንቀጥላለን። መልካም። ዋናው ነገር ፈጥመው እስካሁን ድረስ የደረሱትን ጉድለቶች ለማካካዝ ባይቻልም ከዚህ የበለጠ ችግር እንዳይደርስ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሄ መፈለግ ያስፈልጋል። መፍትሄውም ደግሞ በጣም ግልጽ ነው። በአሁኑ ሰዓት ፖለቲካን የሚያውቅ ሰው አይደለም፣ ፖለቲካን የማያውቁ ዜጎች እንኳን ምን ማድረግ አሁን እንደሚገባ በደንብ የሚያውቁት ይመስለኛል። ውጭ ብሎ መወያየት፣ ሁሉም ያገባኛል የሚሉ ሀይሎች በጉዳዩ ዙሪያ መወያየት እና መወሰን ሀገራዊ መግባባት መደረስ አለበት የሚል እምነት ነው ያለው እስክንድር ወደ አንተ እንምጣ ከእስር በተፈታህበት ጊዜ ከዝግጅት ክፍላችን ጋር ባደረግከው ቃለ ምልልስም ያሰመርክበት ጉዳይ ሰላማዊ ትግል መቀጠል እንደሚያስፈልግ ትግሉ እንደሚቀጥል የገለጽክበት ሁኔታ አለ አሁን ባለው ሁኔታ እንዴት ነው ኢትዮጵያ ውስጥ ሰላማዊ ትግል መቀጠል የሚቻለው እንዲያው ተግባራዊ የሆኑ በስራ ላይ ሊውሉ የሚችሉ ሀሳቦች ካሉ ለማሰቢያ ብዙ ጊዜ ስለነበረህ ብዬ ነው እንግዲህ አሁን እስካሁን ድረስ ህዝቡ የፖለቲካ እስረኞች እንዲፈቱ ጥያቄ ሲያቀርቡ ነበር። አሁን ደግሞ ከዚህ በኋላ ሌላ አንድ አጀንዳ ቢጨመርበት ጠቃሚ ሊሆን ይመስለኛል። ይሄ ቅድም ያነሳሁት ነጥብ ነው። ይሄም በኢህአዴግና በሁሉም የተቃዋሚ ፖለቲካ ድርጅቶች መካከል ድርድር እንዲደረግ የሚል ተጨማሪ አጀንዳ ቢጨመርበት ለሀገር ይጠቅማል የሚል ግምት አለኝ። ይሄንን ስል ግን ከዚህ ጋር ማሳሰብ የምፈልገው ማንኛቸውን ጥያቄ ለሰላማዊ መንገድ ነው መቅረብ ያለበት። ከዚህ በፊት ከስድስት ሰወጣ እንዳልኩት ያለምንም ቅድመ ሁኔታ የብሄር ጥቃቶች መቆም አለባቸው። ያለምንም ቅድመ ሁኔታ ቃጠሎች መቆም አለባቸው። የፋብሪካ ቃጠሎች መቆም አለባቸው። የመኪና ቃጠሎች መቆም አለባቸው። በአጠቃላይ በአጠቃላይ ማናቸውም አይነት የሀይል እርምጃ መቆም አለበት። ሁሉም ጥያቄዎች መቅረብ ያለባቸው ሰላማዊ በሆነ መንገድ ብቻ ነው። ፍጹም ሰላማዊ በሆነ መንገድ በዚህ መንገድ ተጉዞ ውጤት ማስመዝገብ እንደሚቻል ከዚህ በፊት በግብጽ አይተናል። ከዛሬ ስድስት ዓመታት በፊት እኛ ወደ እስር ያስወረደን የታሪክ ጉዳይ ነው። በዚያን ጊዜ በተጨባጭ አንድም ድንጋይ ሳይወረወር አንድም የሀይል እርምጃ ሳይወሰዱ ህዝብ ጥያቄውን አቅርበው ማስፈጸም እንደሚቻል ተጨባጭ በሆነ መንገድ አይተናል። አሁንም ያንን መንገድ ነው መተከል አለበት። ፍጹም ሰላማዊ መሆን አለበት። የምናቀርበው ጥያቄ ከሀይል ካላወጣ ነው ነገሮች ይበላሻሉ። ከሀይል ጋር ካልተፈ- ካልተፈታ ህዝባዊ እንቅስቃሴው፣ አሁን መሬት ላይ የተጀመረው ህዝባዊ እንቅስቃሴ ከሀይል ጋር ካልተፈታ ሊከሽፍ ይከሽፍ ይችላል። ወደምንፈልገው መፍትሄ አይወስደንም። ወደ ብጥብጥ፣ ወደ ባሰ ነገር ሊወስደን ይችላል። ይሄ ደግሞ እጅ ሁላችንም የምንፈራው በሁላችንም የማንፈልገው ነገር ነው። ወደማንወጣበት አዘቅት ውስጥ ሊከተን ይችላል እና በዚህ መንገድ መጓዙ ፍጹም ሰላማዊ በሆነ መንገድ በኢህአደግና በሁሉም ተቃዋሚዎች መካከል ድርድር እንዲደረግ አንድ ተጨማሪ እንዳ ሆኖ ቢቀር ለሀገር ተቀዳሚ ያለን ሀሳብ ነው ያለኝ። እናመሰግናለን። እንግዲህ እስክንድር ሄኖክ፣ እዚህ ጋር እስቲ እስራቸውን በተመለከተ ደግሞ ጥያቄ እናቀርብላቸው እና ከዛ በኋላ በመጨረሻ በማጠቃለያው ላይ ይህንን ወቅታዊውን ሁኔታ ይዘን እንመለስ። እስክንድር አስቀድሞ ከተናገረው ጋር የተያዘ አንድ ጥያቄ መጥቷል። አትናቲያስ መታፈሪያ ነው። ይህን ወደ አቶ በቀለ ገርባ እናምራና ከዛ በኋላ እንመለሳለን። ኡስታዝ አህመድ ጀበልና አንዱ አለምን ሁለት ጊዜ ድል ስላለት ናቸው። ወደ እነሱ ጥያቄው በቀጥታ ስለመጣ ነው። አሁን እስክንድር ከተናገረው ጋር የተያዘ ነው። አቶ በቀለ ገርባ ኦሮሚያ ውስጥ መጤ ተብለው በገዛ ሀገራቸው ሀብት ንብረታቸው የሚዘረፍባቸው የሚቃጠልባቸው የሚሰደዱ፣ የሚገደሉ ህዝቦችን አስመልክቶ ምን ይላሉ የሚል ጥያቄ አንስቷል። እሺ በጣም አመሰግናለሁ። በመሰረቱ አገሪቱ የምትመራበት ህግ አላት፣ ህገ መንግስት አላት። ህገ መንግስቱ ላይ ተመርኩዞ ደግሞ የወጡ ህጎች አሉ። እነዚህ ህዝቡ ተቀብሎ እየሰራባቸው ተቀብሎ እየተዳደረባቸው ያሉ ህጎች ናቸው። በህገ መንግስቱ ላይ እንደተቀመጠው ማንኛውም ኢትዮጵያዊ ሀገር ውስጥ መቀያ አይደለም። ከአንዱ ክልል ወደ ሌላ ክልል ስለሄደ መጤ ተብሎ አይጠራም። ምክንያቱም ሀገሩ አንድ ነው። ይሄንን የማስፈጸም ችግር ከሌለ በስተቀር ይሄንን የሚሰሩ ሰዎች ወይም ኃይሎች በተገኙና ድርጊቱን ፈጽሞ በተረጋገጠባቸው ሰዓት እርምጃ መውሰድ ቢጀመር ኖሮ ከመጀመሪያውኑ ከድሮ ጀምሮ አሁን ያለንበት እንደዚህ ሆነ እንዲህ አይነት ቦታ እንዲህ አይነት ነገር ተፈጠረ የሚሉ ነገሮችን ባልሰማን ነበር። ህገ መንግስቱ ስራ ላይ የዋለ አይደለም ከዛ ድሮ ጀምሮ ህጉም በትክክል እየተተገበረ አይደለም። በዚህ ምክንያት የሚፈናቀሉ ዜጎች ወይንም እንደዚህ ተብሎ የሚፈረጁና የሚሰየሙ ወይም የተለየ አድሎና እንግልት የሚደርስባቸው ዜጎች ካሉ በእርግጥ እየኖርንባት ያለችው ሀገር አንድ አይደለችም ማለት ነው። ስለዚህ ይሄንን ማንም በህግም፣ በሞራላዊ ህግም፣ አሁን በምንተዳደርበት ህግም ተቀባይነት ያለው ጉዳይ አይደለም። አንዳንድ ጊዜ ግን የሚሆነው ምንድን ነው? አጋጣሚ የሆኑ ከሌላ ቦታ የዛ አካባቢ ተወላጅ ያልሆኑ ሰዎች የሆነ ሀይል በመተማመን ወይ መከላከያ ሰራዊት ሊሆን ይችላል፣ ወይንም ደግሞ አንድ ከላይ ቁንጮ ላይ ያለ ባለስልጣን ተማምነው ሊሆን ይችላል፣ ወይንም ደግሞ አንድ ሀይለኛ ነኝ የሚል ድርጅት ተማምነው ሊሆን ይችላል እዛ አካባቢ ባሉ በነበሩ እዛ በተወለዱ ዜጎች ላይ የተለየ በደል፣ የተለየ ግፍ የሚያደርሱበት ሁኔታም ደግሞ አለ። ይሄ እንዴት ነው የሚሆነው? በኢንቨስትመንት መልክ ከቤታቸው እያፈናቀሏቸው ተጠቃሚ ሳያደርጓቸው፣ የስራ እድል ሳይፈጥሩላቸው፣ አንዳች መሰረተ ልማት ሳይዘረጉላቸው፣ አካባቢውን አካባቢው እየተበከለባቸው ከአካባቢው ጉዳት እንጂ ጥቅም በማያገኙበት ጊዜ መጤ በመሆናቸው በመሆናቸው ሳይሆን ያ ነገር በትክክል ባለመተግበሩና ማግኘት የሚገባቸው ጥቅም መብታቸው በመነፈጉ ምክንያት አንዳንድ አመጾች መጀመሪያ በጉምጉምታ መልክ ይነሱና በኋላ ወደ አመጽ የሚለወጡበት ቦታ አሉ። ያም የአያያዝ ችግር ነው። የህግ ችግርም አይደለም። የአካባቢ የአንድ አካባቢ ችግር የእርስ ችግር ሊሆን የሚችል አይመስለኝም። ስለዚህ እንደዚህ አንድ አካባቢ ክልል ወይንም ወደ ሌላ ተዛውሮ የሚሰራን ሰው መጤ ብሎ መፈረጅ ወይንም በዛ ምክንያት አደጋ ማድረስ በሕግም ቅድም እንዳልኩት በሞራላዊ ሕግም በሰብአዊ ሕግም እነዚህ ነገሮች የተፈቀዱ አይደሉም። ሊደረጉም አይገባም። ማንኛውም ፓርቲ ማንኛውም ማስተዳደር በዚህ ነገር ላይ አበክሮ ሊሰራ የሚገባ ይመስለኛል። እሺ፣ እናመሰግናለን። አቶ በቀለ ገርባ ለእርሶ የሚሆን ጥያቄ እዚሁ ጋር ተሰንዝሯል፣ እናንሳውና በኋላ ላይ ይመለሱበታል። አቻሜለህ ታምሩ የተባሉ እንግዲህ በመጽሐፍም ይታወቃሉ። እኚህ ግለሰብ አምደኛም ናቸው። እንደዚሁም ደግሞ የአማራ መብት ተከራካሪም ናቸውና ጥያቄ ለአቶ በቀለ ገርባ ነው። የኦሮሞ ፌዴራሊስት ኮንግረስ አንድ ድርጅት በፖለቲካ ፕሮግራምም ሆነ በሀገር አሸናሽን ፍልስፍና ከህወሓት ጋር ተመሳሳይ ነው። የኢትዮጵያን ችግር በተመሳሳይ መንገድ ከአንድ አይነት በሆነ ፕሮግራምና የሀገር አሸናነፍ ፍልስፍና የተለየ ውጤት ማምጣት ይቻላል ወይ? በአጠቃላይ የኢትዮጵያ ፖለቲካ ዲኢቲክናይዝ እስካልሆነ ድረስ ምን የተለየ ውጤት ማምጣት ይቻላል የሚል ጥያቄን አንስተዋል። እንግዲህ አቶ በቀለ ይሄንን ጥያቄ የያዙትና በኋላ እንመለስበታለን ወደ ኡስታዝ አህመዲን ጀበል እንምጣ። ቅድም ለማንሳት እንደሞከርኩት በእስር ቤት ቆይታችሁ ብዙ ጊዜ የሰብአዊ መብት ጥሰቶች እንዳሉ በተደጋጋሚ ይነሳሉ። ቤተሰቦች ይህንን ይገልጻሉ ለሚዲያ። በእስር ቤት ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል? የእርስዎንና አካባቢው ወይም በዞኑ የነበሩትን እስረኛ ጨምረው እስቲ አጠር አድርገው ያስረዱን። እሺ፣ አመሰግናለሁ። ያው ማረሚያ ቤት አምስት አመት ከስድስት ወር አካባቢ በቆየሁበት ጊዜ ያው በርካታ በተለያየ ጉዳይ የታሰሩ ሰዎችን ለማየት ሞክሬ ያለው ቃሊቲም ቅሊንጦም እንደዚሁም ማዕከላዊንም ጨምሮ በማዕከላዊ በፊትም ደህንነት ቢሮ ውስጥ ምጣሰ ላይ የነበረበት ሁኔታ አለ እና እነዚህን አጠቃላይ ሁኔታዎች በምናይበት ጊዜ ያው በህግ የተቀመጡ የእስረኛ አያያዝ ሂደቶች፣ አብዛኛዎቹ በዛ ቦታ ላይ የተቀመጡ ሰዎች ለዚህ ነገር እንግዳ ናቸው። የተወሰኑቱ ደግሞ ቢያውቁም ደንታ አይሰጣቸው። የተወሰኑ ለመፈጸም የሚፈልጓቸው ነገሮች ቢኖሩም ሁሉም እስረኛ ላይ ወደ መሬት የሚወርድ አይደለም። አንዳንድ ጊዜ በሚዲያ የሚሆን በሆነ አቅጣጫ መንግስት በአሉታዊ መልኩ ያጠልሽ የሚሸን ሰው እና ባሉታዊ መልኩ ያየን ሰው መንግስትን ለመጣል ሲታገል እንደተያዘ ምርተኛ አይነት በስጋት ና በጥላት ክዝም ምሩ የተከሰሰበትን ጉዳይ እንኳን ሳያውቁ የመሄድ አዝማሚያ ያላቸው የማረሚያ ቤቱ አንዳንድ ሰዎች አሉ። ከዛ በተጨማሪ ሰው ዞሮ ፍርድ ቤቱም ውስጥ ቁርጥ ያለ በማረሚያ ቤት ጉዳይ ላይ

ከሦስት ሰዓት እስከ ስድስት ሰዓት ጠዋት መታወቂያ በመያዙ ብቻ ዝምድናው ሳይጠየቅ በሚጠይቅበት ጊዜ እኛ ሦስታችን እና በእኛም መሰል የገቡ ሰዎች ሁለት ቻ ተጠይቀው ዝምድና ምንድን ነው መሰል ሂደቶች አለ። ለምሳሌ የኔ እናት፣ የባለቤት እናት አባት፣ እኔ አክስት፣ አጎት፣ የቅርብ ዘመዶች መግባት አይችሉም። እስር ቤት በነበርኩበት ረጅም ጊዜ ምንድን ነው ህጉ አይደለም። እዛ ጋ ያሉ ሰዎች ነው። ማነው ይህን ያደረገው? አንዳንዶቹ ከደህንነት ቢሮ ተደርጎ ተደውሎ ነው ይላሉ። ፊት ለፊት መናገር የሚሰሩት ሌሎችም አሉ። በተግባር ግን ይኸው አድርገናል የሚል ነው። ከዛ በተጨማሪም ደግሞ እዛው ማረና ቤት ውስጥም ባለበት ለምሳሌ ሚኒስትሮች ምክር ቤት አወጣው አዋጅ የማረና የእስረኛ አያያዝም ላይ ስንመጣ የተቀመጠው ነገር አብዛኛ ጥሩ ነው። ወደ ተግባር ስንመጣ ግን ታራሚውም ጉኝ ያለማወቅ የሚያውቅም ሰው ከተከራከረ ለማረሚያ ቤት ጉዳይ ማንም ጣልቃ አይገባብንም። አመክሮህን እንወስዳለን። ፍርድ ቤት ብንሄድ በአመክሮ ጉዳይ አይመለከተውም የሚል ስሜት ስላለ ብዙ እስረኞች ይህን እየፈሩ የመቆጠብ አለ። ይህም ብቻ ሳይሆን ማረሚያ ቤት ውስጥ ሰዎች በተለያየ መልኩ ጥፋት አጥፍተው የሚቀጡበት ሁኔታ አለ። የመደብደብ ሁኔታ ምንም ሊሸፋፈን የማይችል አንድ ራ እንደ አንድ ታራሚ ቢጠየቅ ማንኛውም ሰው ላይ አካላዊ ጥቃት ይደርሳል። እንደባ ይጠቀማሉ እስኪ አሁን ደግሞ አሁን ደግሞ አስተያየቶችም እየመጡ ነው ያሉት። ኡስታዝ አህመዲን ጀበል እንኳን ደስ ያለዎት የሚሉ በጣም አላህ ይጠብቀዎት የሚሉ በጣም ብዙ መልእክቶች እየደረሱ ነው ፌስቡክ አት አማሪክ ላይ። በማስከተል ወደ አቶ አንዱ አለም አራጌ ነው የምንሄደው። አቶ አንዱ አለም የእስር ቤት ይዞታችሁ ምን ይመስል ነበር? በተለይ ደግሞ አሁን የአስቸኳይ ጊዜ አዋጅ ታውጇል በኢትዮጵያ እና የአስቸኳይ ጊዜ አዋጅ በታወጀ ጊዜ እናንተ የነበራችሁበት እስር ቤት ምን ለውጦች ስ ታይተዋል? ይሄን አያይዘው አንድ ላይ ቢመልሱ እስር ቤት ሁኔታ ለማውራት የአሁኑ ዞር የታሰርኩበት ሁኔታ ብዙ መረጃ የማገኝበት አልነበርም። ምናልባት በአስራ ዘጠኝ ዘጠና ስምንት ዘጠና ዘጠኝ የታሰርንበት የተሻለ ከብዙ እስረኛ ጋር የታሰርንበት ሁኔታ ስለነበር በግልጽ ለማሳየት ይቻላል። አሁን ባለው ሁኔታ አንዳንዱን በርቀት በመረጃ ነው የምናውቀው። በተወሰነ በእኛ ደረጃም ደግሞ የደረሰብን ነገር አለ። ለማንኛውም የእስር ቤቱን አያያዝ የከፋ የሚያደርገው ወይም መጥፎ የሚያደርገው ነገር ከስር ያሉት ሰራተኞች ሳይሆኑ ከላይ የሚመደቡት ናቸው። ከላይ የሚመደቡት ልክ እንደ ፖለቲካ ሹመት የሕዝብ አገልጋይነት ስሜት የሌላቸው ነገር ግን ያለውን ስርዓት የማቆየት እና ለምሳሌ አሸባሪ ተብለው ከተከሰሱ ያንን አሸባሪ ብሎ በግልጽ ሌላውን በሌላው ላይም ሌሎችም እንዲቀበሉት እና ዘመቻ የማድረግ የማጥቃት በተዘዋዋሪም ወይንም በቀጥታ የማጥቃት ፍላጎት እና እንደ ጠላት የመሰረች እንዳንድ ሀገር ሰው ሳይሆን ለማረም የሚደረግ ሂደት ሳይሆን አንድን ጠላት በተለያየ መልኩ በስነ ልቦና እና በአካል ለማዳከም የሚደረግ ነገር ነው። አሁን በእኛ ላይ የደረሰው እና ከአቶ በቀለ ገ አብረን በነበርንባቸው አንድ አመት ተኩል ያየናቸውም ይህን ይመስላሉ እና በሕክምና ደረጃ ለምሳሌ ጎልሶ የሚወጣው እንደዚህ አይነት ሰው የህክምና አቅርቦቱ ከሌሎቹ በአጠቃላይ የተዳከመ ቢሆንም ከሌሎቹ ደግሞ የተገደበና ህክምና አገልግሎት ለማግኘት ወራት የሚወሰዱበት ቀጠሮም ከተቀጠረ በኋላ በፍላጎታቸው ያ የህክምና አገልግሎት የማያገኝበት ሁኔታ ይኖራል። ወደ ህክምናው ደግሞ ከተካሄደም በተለይ በማረሚያ ቤት ውስጥ ያለው ብዙዎቹ የጠናነት ችግር ባይኖርባቸውም የአቅም ችግር ግን በሙያ የሰለጠኑ አይደሉም እና በተለምዶ እነሱንም ስራ ለማስያዝ ተብሎ የተመደቡ ናቸው ብዙዎቹና፣ በቂ የሆነ የህክምና አገልግሎት የለም። በቅርብ አንዳንድ ማሻሻያዎችና የተወሰኑ ሐኪሞችን አንድ ሁለት ሐኪሞች እንደመደቡ አይቻለሁ። ከዚህ በፊት ግን በደንብ ተሞክሮ የሌላቸው ነርሶች ናቸው። እንግዲህ ያን ሁሉ ሺህ እስረኛ እንዲያርሙ እና የተለመደ መድኃኒት የተለመደ ነገር ነው። አጠቃላይ ያልተደራጀ የህክምና ሁኔታ ነበር። ሁለተኛ የትምህርት ሁኔታም በጣም ሰውን እንዲያርም ሆኖ የተደራጀ ማረሚያ ቤት አይደለም፣ ስሙ እንጂ ግብሩ፣ ስሙ እንጂ ግብሩ ማረሚያ ቤት አይደለም ለእኔ። ምክንያቱም የሀይማኖት ትምህርት እንኳን ለመማር በተለይ በፖለቲካ ጉዳይ እየተነካካ ሰው ካለ እድሉ ይነፈጋል። እኔ አቶ በቀለም ይሄንን ሞክረን ጠይቀን የተነፈግነውን ትንሹን ነገር እኔም ከዛም በተጨማሪ ሌሎችም ብዙዎችን መጥቀስ ይቻላል። አምስተኛ ክፍል ገብቶ አስር አመት አስራ አንድ አመት የተፈረደ ሰው እስቲ ለአስራ አስራ አምስተኛ ክፍል ላይ ነው ያለው። ለዛም ነው እስረኞች ሳይጠረሙ ይቀሩና መልሰው በሌላ ወንጀል ተመልሰው ይመታሉ። ያ ደግሞ ሀገሪቷን ለከፍተኛ ሁኔታ ለጉዳት ይዳርጋታል። ከምግብ ጋር በተያያዘ በጣም ምግቡ ለረጅም ጊዜ ለሰው ይቀርባል ተብሎ የማይታሰብ ላይንም እንደ አፒታይትም የማይጋብዝ ሁኔታ ነበር። አቶ አንዱ አለም እንግዲህ እስቲ ሰዓትም ስለሌለን እስቲ የእስር ቤቱን ደግሞ አያያዝ ሁኔታ የሌሎቹንም እይታ እንውሰድ ና ቶሎ ቶሎ ወደምንነሳቸው ጉዳዮች እንድንሄድ። አቶ በቀለ ገርባ ከሕክምና ጋር በተያያዘ እርሶ በእስር ቤት እያሉ እንደውም የጤናዎት ሁኔታ አስጊ እንደነበር ልጆት ና ቤተሰቦት እየገለጹልን ዘገባ ስናቀርብ ነበር። እንዲሁም ደግሞ እርሶ በታሰሩበት ቂሊንጦ እስር ቤት ቂሊንጦ እስር ቤቱም ተቃጥሎ ነበር ና በአጠቃላይ በዚህ እስር ቤት ውስጥ የነበረው አያያዝ ምን ይመስላል? የሰብአዊ መብት ጥሰቱ ሲገለጽ እናንተ እስር ቤት ውስጥ እያላችሁ በሌሎች በቤተሰብ እና በሌሎች አካላት ሲገለጽ እንደነበረው ነው ወይ? ያው አመሰግናለሁ። እንግዲህ እስር ቤት ሲገባ ከመጀመሪያ ከምርመራው ነው የሚጀምረው። ምርመራ ላይ ምን አይነት ማሰቃየት እንዳለ በዚህ ሀገር ውስጥ ብዙ ሰዎች ስለጻፉት፣ ብዙ ሰዎች ስለተናገሩት ያንን መድገም ያስፈልገኝ አይመስለኝም። በተለይ ማዕከላዊ ተብለው በሚጠራው ምርመራ ቢሮ አማካኝነት የሚገቡ ታራሚዎች ወይም እስረኞች የሚደረግባቸው ምርመራ ምን አይነት እንደሆነ ሀገር የሚያውቀው ይመስልኛል። በሙሉ ጆሮ ጆሮ በደንብ የሚሰማ ወይምም አይኑ ወይም እጁ ወይምም እግሩ ወይምም አንድ አካሉ ላይ ጉዳት ሳይደርሱበት ወደ ሌላ እስር ቤት የሚዛወር ሰው ከዛ የሚወጣ ሰው ራሱ እጅግ በጣም የታደለ ነው። እኛ ምናልባት እድለኞች ልንሆን እንችላለን፣ አሁን አራታችን ዛሬ ያለን ሰዎች ምክንያቱም ከሞላ ጎደል የሚዲያ ተደራሽነት ያለን ሰዎች ነን እና እኛ ላይ ያን ያህል ጫና ላይ ደርስ ይችላል። ነገር ግን ከዘጠና በመቶ በላይ የሚሆኑ ሰዎች እዛ በኩል የሚያልፉ ሰዎች የሚደረግባቸው ምርመራ እጅግ ዘግናኝና ለመስማት የሚቀፍ ነው። ከዛ ከወጡም በኋላ ደግሞ አሁንም እኛ ታስረን ያለንበት ምናልባት አራታችን የታሰርንበት ቦታ ትንሽ የተሻለ ቦታ ሊሆን ይችላል። ነገር ግን ተራው እስረኛ ሌላው ዜጋ የት እንደሚታሰር ብናይ የቦታ ጥበቱ እጅግ በጣም አሳፋሪ የሆነ ነው። አንድ እስረኛ ኢትዮጵያ የተቀበለችው የስለ እስረኞች አያያዝ የዓለም አቀፍ ሕግ አለ። አንድ እስረኛ ቢያንስ ከሶስት ነጥብ አምስት ካሬ ሜትር በላይ ሊኖረው ይገባል፣ የቦታ ስፋት ሊኖረው ይገባል። ነገር ግን አንድ ሰው ለምሳሌ ክሊንቶ ወርድን በምናይበት ጊዜ በአሁኑ ሰዓት አንድ ፍራሽ ላይ ስልሳ ወይም ሰባ ሴንቲሜትር በምትሆን ፍራሽ ላይ ሁለት ሆኖ ምትኛት በጣም እድለኛ መሆን ነው እና አንድ ሰው ወደ ሽንት ቤት ለመሄድ ተነስቶ እንኳን ቢወጣ ቦታ እንኳን ሊያጣ የሚችልበት የት ጋር እንደነበረ ላያውቅ የሚችልበት ሁኔታ ሁሉ እየተፈጠረበት ነው። ተቀያየር የሌለበት ነው። አሁን ለምሳሌ እኛ ራሳችን የነበርንበት አንድ አመት ሁለት አመት አካባቢ የነበርንበት ቤት መስኮት አለው ሊባል አይችልም። መስኮቱ ምናልባት ለማስኮንፈሻ ትንሽ ነገር ካልሆነ በስተቀር መስኮት የሚባል ነገር የለውም። ንጹህ አየር የለውም። ይሄ በጣም መኝታው የተ መገቢያው አንድ ቦታ ነው። የጫማ ማስቀመጫው እዛው ስፍራ ላይ ነው። ጫማው እዛ ላይ ነው የሚሆነው። አንዳንድ ቦታ ላይ እንደውም እኮ ጫማ ከተወለቀ በኋላ በፌሳ ሲደረግና ትራስ ተደርጎ ነው የሚተኛው። ይሄ ነው የሀገራችን አሁን ማረሚያ ሚያዘወጡ ቤቶች የሚመስሉት በምግብ በኩል ብናነሳ ምግቡ አሁን በአሁኑ ሰዓት ለአሁኑ ሰዓት ትናንት ከአሁን ሰሞኑን የወጣ ነው። ሰሞኑን የሚበላው ምግብ ቢታይ ቢታይ የሰው ልጅ የሚመገበው ምግብ አይደለም። ግማሽ አሸዋ፣ ግማሽ ዱኬት ነው ለማለት ይቻላል። ሕክምናውን ወንድም ያንስቶታል። የተባይ ነገር አይነፋም። ተባይ እያከቁ ማደር አዲስ ነገር አይደለም። የመረጃ ሁኔታስ? መረጃ ታገኙ ነበር ወይ ማለት ይቻላል። መረጃስ ታገኙ ነበር ወይ? እስክንድር ነጋ፣ አንተን ላምጣና እንግዲህ በርካታ ሰዎች እስር ቤት አሁን እንደ ቀሩ የሚነገር አለ። ከእስር ቤት ደግሞ ተለቀህ በወጣህ ጊዜ የተመለከትከው ሁኔታ ምን አይነት ስሜት ነው ያሳደርብህ? እንደዚህ ህዝብ ተሰብስቦ ይጠብቀኛል ብለህ አስበህ ነበረ? እፈታለሁስ ብለህ አስበህ ነበር ወይ? ረጅም ጊዜ ነው የተፈረደብህ አው፣ ረዥም ጊዜ ስለተፈረገብን ሁነት ለመናገር ረዥም እስር የሚጠብቀን መስሎን ነበረ። በእኔም ብቻ ሳሎን በተለይ በተለይ ሁለት ሺ አስር አመተ ምረት በያዝ መት እንለቀቃለን የሚል ግምት ፈጽሞ አልነበር። ፈጽሞ ያልተጠበቀ ነገር ነው ነው። ይህንም እኔ በተደጋጋሚ እንደምለው በዋነኛነት በኢህአዴግ ፍቃድ ሳይሆን በዋነኛነት በአያሌ እግዚአብሔር ፍቃድ እና በኢትዮጵያ ህዝብ በከፍሮ መስራትነት የሆነ ነገር ነው። ስኖታ ከፍተኛ የሆነ የህዝብ ስሜት ጠብቀን ነበረው ላልከው በተወሰነ ደረጃ ቢሆን የጠበቅነው ነገር ነበረ። ግን አንድ አንድ ነገር እዚህ ላይ ግን ሰ የሚጠባው ጉዳይ ያ ሁሉ ጭብጨባ ያ ሁሉ ሆታ በግል ለእኛ የተሰጠ አይደለም። ማለትም እኛ ኤክሴፕሽናል ሰዎች ስለሆንን የተለየ ስታስ ስላለን የተለየ እውቀት ስላለን የተለየ መስዋዕትነት ስለከፈልን የተገለጠ ስሜት አይደለም። ያ ስሜት ህዝብ ለውጥ እንደሚፈልግ የገለጸበት የገለጸበት መልእክት ነው። ህዝብ ለውጥ ስለሚፈልግ ነው የዛ የለውጥ ሲምቦል አድርጎን የዛ የለውጥ ምልክት የዛ ለውጥ የለውጥ ፍላጎት መገነጫ አድርጎን ነው እና የተቀበለን ለእኛ የተሰጠ ማለትም እኛ በግል ላለን ሜሪት ወይም በግል ላለን ኳሊቲ የኤክስፕሬስ የተደረገ ስሜት ነው የሚል ግምት የለንም እና በዛ መልክ ነው ሁላችንም የተቀበልነው። እዚህ ለውጥ ይፈልጋል ለውጥ እንደሚፈልግ በእኛ በኩል ጎልጿል በሚል በዛ መልክ ነው የተቀበልኩት። አመሰግናለሁ አንቺንም ጽዮን፣ እንደዚሁም ሄኖክን፣ ተሳታፊዎቹንም እስክንድርን፣ አቶ በቀለ ገርባን፣ ኡስታዝ አህመድ ዲን ጀበልን፣ አቶ አንዱ ዓለም አራጌን። ውይይቱ አልተጠናቀቀም፤ በነገው ምሽት ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ማንኛቸውም ዐይነት መከላከያ ነክ ቁሳቁስና አገልግሎቶች ወደ ደቡብ ሱዳን እንዳይላኩ ዩናይትድ ስቴትስ ጥር መጨረሻ ላይ ክልከላ መጣሏን አስታውሶ የተነሳው የዛሬው ርዕሰ አንቀጽ ዩናይትድ ስቴትስ ለደቡብ ሱዳን የጦር መሣሪያ በቀጥታ እንደማትሸጥም ይናገራል። ይሁን እንጂ ክልከላው ማንኛውም የዩናይትድ ስቴትስ ኩባንያ ወይም ዜጋ ማንኛውንም ወታደራዊ መሳሪያም ሆነ አገልግሎት ለተዋጊዎቹ የደቡብ ሱዳን ወገኖች እንዳያቀርብ የሚያግድ መሆኑን አሳውቋል። ርዕሰ አንቀጹ ይቀጥልና ወደ ደቡብ ሱዳን የጦር መሳሪያና ጥይት ማስገባት ሲቪሎችን ለመጠበቅ የሚደረገውን ጥረት ያደናቅፋል። በሌላ በኩል ደግሞ የጦር መሳሪያዎችን ዝውውር መከላከል የደቡብ ሱዳን መንግሥትና የታጠቁት ተቃዋሚዎች በጠብ መፈላለግን እንዲሁም በሚሊዮኖች የሚቆጠሩ ንጹሐን ደቡብ ሱዳናውያን የተጎዱበትን መፈናቀልና ሕመም ለማቆም የተደረሰውን የታህሳስ ዐሥራ ሁለቱን ስምምነት ተግባራዊ እንዲያደርጉ ያስገድዳቸዋል ይላል። ደቡብ ሱዳን ነጻነቷን ከሱዳን የተጎናጸፈችው በሁለት ሺህ ሦስት ዓመተ ምሕረት እንደነበር ሰላሟ ግን ከአንድ ዓመት ከመንፈቅ አለመዝለሉን በታህሳስ ሁለት ሺህ አምስት ዓመተ ምሕረት በፕሬዝደንት ሳልቫኪርና በምክትል ፕሬዝደንት ሪያክ ማቻር መካከል የተነሳው የስልጣን ሽኩቻ ሀገሪቱን ወደ እርስ በርስ ጦርነት እንደ ዘፈቃት የሀገሪቱን የቅርብ ዓመታት ዳራ እያነሳ ርዕስ አንቀጹ አስታውሶ የስምምነታቸው ሰነድ ላይ የሰፈረው ፊርማ ቀለም ሳይደርቅ ሁሉም ነገር ተሰባበረ። አልቆም ያለው ጦርነት በሺሆች የሚቆጠሩ ሰዎችን ሕይወት በልቷል። የሀገሪቱ ድፍድፍ ዘይት የማውጣት ሥራ ተስተጓጉሏል። ምጣኔ ሀብቷ ወድሟል። የሰብአዊ መብቶች ረገጣ ረሃብና ጉስቁልና ተንሰራፍተዋል ብሏል ርዕሰ አንቀጹ ይቀጥልና የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ናወርት በጽሑፍ ያወጡትን መግለጫ አንስቷል በአፍሪቃ እጅግ ከከፉ ሰብአዊ ቀውሶች አንዱ በሆነው የደቡብ ሱዳን መቋጫ ያጣ ሁከት ዩናይትድ ስቴትስ በእጅጉ አዝናለች ዩናይትድ ስቴትስና ሌሎችም ለጋሾች ግጭቱ ከተጀመረ ከ2005 ዓ ም አንስቶ ቸነፈርን ለማቆምና ሕይወቶችን ለማትረፍ ግዙፍ ጥረቶችን ቢያደርጉም አንድ ሚሊዮን አምስት መቶ ሺህ የሚሆኑ ደቡብ ሱዳናውያን አሁን በቸነፈር አፋፍ ላይ ይገኛሉ ብለዋል ኖወርት። ቃል አቀባዩ አክለው የደቡብ ሱዳን ጎረቤቶችን ጨምሮ ሁሉም ሀገሮች ሰላምን እንዲያበረታቱና የጦር መሣሪያዎችና ተያያዥ አገልግሎቶች ወደዚያ እንዳይገቡ በማድረግ እንዲሁም ሀገሪቱን ለሚያተራምሱ ኃይሎች ድጋፍ በመንፈግ ምስኪን ሕይወቶችን ከጥፋት እንዲታደጉ ጥሪያችንን እናቀርባለን ብለዋል። በመቀጠልም የምሥራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣን ኢጋድና የአፍሪካ ኅብረት የሰላም ሂደቱን ለማደናቀፍ በሚጥሩ ወገኖች ላይ ማዕቀቦችን እንዲጥሉና ሌሎችም እርምጃዎችን እንዲወስዱ ጠይቀዋል። በተጨማሪም አሉ ነው አውርት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ወደ ደቡብ ሱዳን የጦር መሳሪያ ጨርሶ እንዳይገባ ማዕቅቦችን በመጣል የምክር ቤቱ አባላት የእኛን እርምጃ በመደገፍ ከጎናችን እንዲቆሙ ጥሪ እናቀርባለን። ርዕሰ አንቀጹ የውጭ ጉዳይ መስሪያ ቤቱን ቃል አቀባይ ሄዘር ናወርትን መልእክት በማጉላት የዛሬውን ሀተታ ደምድሟል። መልእክታችን ግልጽ ነው። የደቡብ ሱዳን ንጹሐን ሲቪሎች ሲገደሉ ዩናይትድ ስቴትስ አካባቢውና ዓለም አቀፉ ማኅበረሰብ እጆቻቸውን አጣጥፈው አይቀመጡም ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር

ናቸው። ሴት ወይዛዘሮች እስቲ No, da